ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችው የዘንድሮ ድርቅ አህጉሪቱን በሙሉና በተለይም ምስራቅ አፍሪካን ያጠቃ መሆኑን በኢትዮጵያ ዩኤስ አይዲ ዳይሬክተር ጠቆሙ። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኤርትራን በተመለከተ ሀገራቸው አዲስ ፖሊሲ እያረቀቀች እንደሆነ ገለጹ። ጠንካራ እና ጥልቅ ውይይቶች እያካሄድን ያለንበት ደረጃ አለ። ጥናቱ በሚጠናቀቅበት ጊዜ እና ፖሊሲው በሚመለከተው አካል በሚገባ ውይይት ተደርጎ መስማማት ላይ ሲደርስ ይህንን ፖሊሲ ሕዝባችን የሚፈጽመው ስለሚሆን ለህዝቡ የምንገልጽበት ጊዜ ይኖራል ማለት ነው። በአጭር ፊልም ረድፍ በቡርኪና ፋሶ ኦጋዶጉ ከተማ የፊታችን ሳምንት በሚደረገው ፌስቲቫል ላይ በአጭር ፊልም መደብ ከመጨረሻዎቹ ሃያ ስድስት እጩ ፊልሞች ውስጥ ግርታ የተሰኘው ኢትዮጵያዊ ፊልም አንዱ ሆነ። ብዙ ተዋናዮች ተሳትፈውበታል። ልምድ ያላቸው ተዋናያንም እንደገና ደግሞ ሞቡም ወይም ደግሞ ግር ብሎ የሚመጣውን ብዙ ሰው ለማሳተፍ ከመንገድ ላይ ነው ሀሳቦችን ሰብስበን ነው የፊልሙን ደራሲና አዘጋጅ እንደዚሁም የጀርመን ድምፅ ሬዲዮ ጋዜጠኛ ዚህም በአሜሪካ ድምፅ ሬዲዮ ቆይታ ያደረገውን ማን ተጋብቶት ስለሽን ይዘናል። የካቲት 3 2009 ዓ ም የፈረንሳይ መንግስት የባህልና ኮሚኒኬሽን ሚኒስትር ኢትዮጵያ በሚገኘው ፈረንሳይ ኤምባሲ አማካኝነት ለሶስት ኢትዮጵያውያን የኪነ ጥበብ ባለሙያዎች የክብር ሊሻን ሸልሟል። በሙያቸው አስተዋጽኦ ያበረከት ወይም በአለም ደረጃ ሰጣቸውን ያደረጉ በሚል ነው። ከተሸላሚዎቹ አንዷ ደራሲና ተዋናይት አዜብ ወርቁና የሰማ ነው። ሌሎችም ዘገባዎች አሉን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በዛሬው ዕለት ለመጀመሪያ ጊዜ የሽብር ክስ ተመሰረተባቸው። በዛሬው ዕለት ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በአቃቤ ሕግ የቀረበው የክስ ዝርዝር እንደሚያስረዳው ከዶክተር መረራ ጉዲና ጋር በአንድ መዝገብ ሁለተኛ ተከሳሽ ሆነው ዶክተር ብርሃኑ ነጋ፣ ሶስተኛ ተከሳሽ ደግሞ አቶ ጀዋር መሐመድ ተካተዋል። በተጨማሪም ኢሳት የኢትዮጵያ ሳተላይት ቴሌቪዥንና ኦሮሞ ሚዲያ ኔትወርክ በክስ ዝርዝሩ ውስጥ በአራተኛና በአምስተኛ ደረጃ ተቀምጠዋል። የክሱ ዝርዝር ደግሞ እንደሚያስረዳው ተከሳሾቹ ፖለቲካዊ ሃይማኖታዊና ሪዮተ አለማዊ አላማን ለማራመድና ና ለማሳካት እንደዚሁም በዚህ አላማ የፌዴራል መንግስቱን ለማፍረስ ተንቀሳቅሰዋል ይላል በተጨማሪም የአገሪቱን መሰረታዊ ፖለቲካዊ ህገ መንግስት ወይም ማህበራዊ ተቋማትን ለማፍረስ እንዲሁም ህገ መንግስቱን በኃይል ለመዳድ በአንድ ላይ አሲረዋል ይላል ይህንን ክስ የተመለከተው ፍርድ ቤት በቀጣይ ቀጠሮ ለየካቲት 24 ተለዋጭ ቀጠሮ ሰጥቷል። አድማጮች የዚህን ዜና ሙሉ ዝርዝር በምሽቱ ሶስት ሰዓት በሚኖር ዜ ይዘን እንመለሳለን ወደ ዓለም አቀፍ ዜና ስንሻገር አዲሱ የሶማሊያ ፕሬዚዳንት ሙሀመድ አብዱላሂ ወይም በቀጽል ስማቸው ፈርማጆ ቀጣዩ የሀገሪቱ ጠቅላይ ሚኒስትር እንዲሆኑ የነዳጅ ዘይት ኩባንያ ዋና ስራ አስኪያጅ እና የቀድሞ የረድኤት ድርጅት ዳይሬክተር የነበሩትን ሀሰን አሊ ካሂርን መርጠዋል። አሊ ካሂር በመንገዳገድ ላይ የሚገኘውን የሶማሊያ ማዕከላዊ መንግስት የማጠናከር እና በድርቅ ክፉኛ የተመታችውን እና በሙስሊም ነውጠኞች የምትታመሰውን ሀገር የማረጋጋት ከባድ ኃላፊነት ይጠበቅባቸዋል ተብሏል። አሊ ካሄር ያለፉትን ሁለት አመታት ከመንፈቅ ያሳለፉት ለብሪታንያው ሶማ ኦይል እና ጋዝ ኩባንያ የአፍሪካ ዳይሬክተር ሆነው በማገልገል ነው። አዲሱ ጠቅላይ ሚኒስትር አሊ ካሄር በአርባኛው አመት የእድሜ ክልል ውስጥ የሚገኙ ሲሆኑ ለሶማሊያ ፖለቲካ እንግዳ ናቸው። አንዳንድ በቅርብ የሚያውቋቸው ሰዎች ግን አሊ ካሄር ከፍተኛ የመግባባት ችሎታ ያላቸው እና ከአንዳንድ የአካባቢው መሪዎች ጋርም ጥሩ ግንኙነት እንዳላቸው ይናገራሉ። የረዴት ድርጅቶች የአካባቢውን ህዝብ ያለምንም ችግር መድረስ ይችሉ ዘንድ መንግስት ሁኔታዎችን እንዲያመቻች በደቡብ ሱዳን የሚገኘው የተባበሩት መንግስታት ድርጅት ኮሚሽን አሳሰበ። ባለፈው ሰኞ የተባበሩት መንግስታት የእርዳታ ሰጪ ተቋማት የደቡብ ሱዳን ውስጥ የሚገኙ ሁለት ቀበሌዎች ረሃብ እንደገባባቸው አስታውቋል። የኮሚሽኑ ኃላፊ ዴቪድ ሻሬር በሰጡት ቃል የእርዳታ አቅራቢዎች ወደ ተቸገረው አካባቢ መዝለቅ እንዲችሉ ሊጻፍላቸው የሚያስፈልገውን አንዳንድ የወረቀት መንግስት እያጓተተ መሆኑን ተናግረዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘር እና መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ የዘንድሮው ድርቅ አህጉሪቱን በሙሉና በተለይም ምስራቅ አፍሪካን ያጠቃ መሆኑን የጠቆሙ በኢትዮጵያ የዩኤስአይዲ ዳይሬክተር፣ ዓለም አቀፍ ማህበረሰብ ይህንን ከግምት ያስገባ ምላሽ ሊሰጥ እንደሚገባ ተናግረዋል። ዳይሬክተሯ ሌዝሊ ሪድ ለአሜሪካ ድምፅ ሲናገሩ ከተከሰተው ከፍተኛ ፍላጎት አንጻር ያለው ግብዓት በእጅጉ ያነሰ ነው። በኢትዮጵያ ዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ዳይሬክተር የሆኑትን ሌዝሊ ሪድን ያነጋገራቸው እስክንድር ፍሬው ነው። ተከታዩን ዘገባ ልኳል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ የኢትዮጵያ ዳይሬክተር ሌስሊ ሪድ እንደሚሉት የዘንድሮው ድርቅ ችግር በርካታ የሀጉሪቱን አካባቢዎች ማካተቱ ነው። ለድርቁ የሚሰጠው ምላሽም ይህንን ከግምት ያስገባ መሆን እንዳለበት ነው አሜሪካዊቷ ዳይሬክተር ያስረዱት። ድርቁ እያጠቃ ያለው ኢትዮጵያን ብቻ አይደለም። በዩጋንዳ በኬንያ ሰሜናዊ አካባቢዎች በደቡብ ሱዳን ተከስቷል። ታንዛኒያ ውስጥም የምግብ ዋስትና ችግር እየተስተዋለ ነው። ማዳጋስካር ገና ከድርቅ እየወጣች ነው። በምዕራብ አፍሪካ የምግብ ዋስትና ፈተናዎች ላይም ተጽዕኖ እያሳደረ ነው። ደቡባዊ የአፍሪካ ክፍልም የምግብ ዋስትና ችግርን ለመፍታት እየሰራ ነው። ስለዚህ አጉሪቱ በአጠቃላይ በተለይ ደግሞ የአፍሪካ ቀንድ በከፍተኛ ችግር ውስጥ ነው የሚገኘው። እናም ዓለም አቀፍ ሕብረተሰብ ይህን ሁኔታ በምሉውነት ተመልክቶ በተቻለ መጠን ብዙ ሕይወት ማትረፍ የሚችልበትን ሁኔታ እንደሚወስን ተስፋ እናደርጋለን። ምክንያቱም በዚህ ዓመት ከተጋፈጥነው ከፍተኛ የእርዳታ ፍላጎት አንፃር ያሉት ግብአቶች በእጅጉ ያነሱ ናቸው። በተለይ በኢትዮጵያ የአርብቶ አደር አካባቢዎች የተከሰተው ድርቅ 5.6 ሚሊዮን ዜጎችን የእርዳታ ጥገኛ ማድረጉ ባለፈው ጥር ይፋ በሆነው የሰብአዊ እርዳታ ጥያቄ ሰነድ ወይም ኤችአርዲ ተመልክቷል። እናም የኤልኒኖ ተጽዕኖ ካስከተለው ያለፈው ዓመት ድርቅ እያገገመች ባለችው አገር የተከሰተው አዲስ ድርቅ ተጨማሪ የቤት ስራ ሆኗል። ሌስሊ ሪድ እንደሚሉትም በተለይ ቀጣዮቹ ወራት አሳሳቢ ናቸው። ኢትዮጵያ በተለይ በደቡብና በደቡብ ምስራቅ የሶማሌ አካባቢዎች በአስቸጋሪ ሁኔታ ውስጥ እያለፈች ነው። እንስሳት እየሞቱ መሆኑን የሚገልጹ ሪፖርቶች እየደረሱን ነው። እንስሳቱ ከመሞታቸው በፊት እንዲሸጡ ወይም አርብቶ አደሮች ራሳቸው ለቀለብነት እንዲጠቀሙባቸው ለማድረግ ጥረቶች ተጀምረዋል። መጪዎቹ ወራት ለአርብቶ አደሩ ምን ይዘው እንደሚመጡ እያሰብን ነው። በድርቁ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚጠብቁትን 5.6 ሚሊዮን ኢትዮጵያውያን ፍላጎት ለማሟላት የሚፈለገው 948 ሚሊዮን ዶላር መሆኑ ተመልክቷል። አገራቸው ታዲያ ምላሽ ለመስጠት ፈጥና መንቀሳቀሷን ነው ዳይሬክተሯ ያስረዱት። ዩናይትድ ስቴትስ ከኢትዮጵያ መንግሥት ጋር በመሆን ለድርቁ ምላሽ ለመስጠት ቀዳሚ ናት። የሚያስፈልጉ ግብዓቶችን ፈጥነው ያቀረቡ የተለያዩ አጋሮች ቦታው ላይ ያሉን። ከዓለም አቀፍ ማህበረሰብም በተመሳሳይ ሁኔታ ምላሽ እየሰጡ አሉ። ከዓለም አቀፍ ማህበረሰብም በተመሳሳይ ሁኔታ ምላሽ እየሰጡ አሉ። የሰብሉ መጠን አነስተኛ ሊሆን ይችላል የሚለው ግምት ስጋት ፈጥሯል። እውነታው እንዲህ ከሆነ ደግሞ እርዳታው የሚያስፈልገው ለረዥም ጊዜ ነው ማለት ነው። ያ ያሳስበናል። ይረብሸናል። ዩናይትድ ስቴትስ ባለፈው ዓመት በኢትዮጵያ ተከስቶ ለነበረው ድርቅ ምላሽ ለመስጠት ቀዳሚ ነበረች። በሁለት ዓመታት ውስጥ የ824 ሚሊዮን ዶላር ድጋፍ ማድረጓን ነው በአዲስ አበባ ከሚገኘው ኤምባሲ የወጡ መረጃዎች ያመለከቱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከኤርትራ ጋር ያለንን ግንኙነት ለመወሰን ጥናቶች አድርገናል። በጥናቶቹ ላይ ጠንካራ ጥልቅ ውይይት ከተካሄደባቸው በኋላ በፖሊሲ ደረጃ ለሕዝቡ ይፋ ይደረጋል ብለዋል። ጠቅላይ ሚኒስትሩ በትግራይ ምዕራባዊ ዞን የሚገነባውን የሁመራ የተቀናጀ የግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርክ የመሰረተ ድንጋይ ባስቀመጡበት ወቅት በአካባቢው ማህበረሰብ ባደረጉት ውይይት ላይ ነው ይህንን የተናገሩት። ግርማይ ገብሩ የመንግስት ሚዲያ ትላንት ማታ ያቀረበውን ዜና ተንተርሶ አጭር ዘገባ ልኳል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በምዕራቡ የትግራይ ዞን ሑመራ ከተማ ውስጥ ከሚገኙ ነዋሪዎች ጋር ባደረጉት ውይይት ነዋሪዎቹ የተለያየ ጥያቄዎች አቅርበውላቸው መልስ ሰጥተዋል። ከጥያቄዎቹ አንዱ ከኤርትራ ጋር ያለን ግንኙነት በሚመለከት ምንድን ነው እየታሰበ ያለው ይላል። ጠቅላይ ሚኒስትሩ ለቀረበው ጥያቄ መልስ ሲሰጡ መንግስት ከኤርትራ ጋር ለተፈጠረው ግጭት ለመፍታት እስካሁን ድረስ ይዟቸው የነበረውን ፖሊሲዎች ያስታውሳሉ። ከኤርትራ ጋር የተነሳው በተመለከተ እስካሁን ድረስ የያዝነው ፖሊሲ የነበረው በሰላም ይህን የድንበር ውዝግብ ጉዳይ ለመጨረስ ድርድር ሀሳቦችን አስቀምጠን እጃችንን ዘርግተን በሰላማዊ መንገድ ይሄ ነገር እንጨርስ የሚል አምስት ነጥብ የሰላም የድርድር ነጥብ አቅርበን በተደጋጋሚ ጥሪ አቅርበናል። ሁለተኛው የያዝነው ፖሊሲ ማናቸውም አይነት ትንኮሳዎች በእኛ ላይ የሚያካሄድ ከሆነ ዓለም አቀፍ ሕግ በሚፈቅደው መሰረት ተመጣጣኝ እርምጃ መውሰድ አለብን የሚል ፖሊሲ አስቀምጠን ሄደናል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከኤርትራ ጋር ያለው ግንኙነት እንዴት መፍታት እንደሚቻል ጥናት መካሄዱንና ጥናቱ ላይ ጥልቅ ውይይት እየተካሄደበት እንደሚገኝ ገልጸዋል። አሁን ጥናቶች ጨርሰናል። በእነዚህ ጥናቶች ላይ ተመስርተን ምን አይነት ፖሊሲ መከተል አለብን የሚል ጠንካራ እና ጥልቅ ውይይቶች እያካሄድን ያለንበት ደረጃ አለ። ጥናቱ በሚጠናቀቅበት ጊዜ እና ፖሊሲው በሚመለከተው አካል በሚገባ ውይይት ተደርጎ መስማማት ላይ ሲደርስ ይሄንን ፖሊሲ ሕዝባችን የሚፈጽመው ስለሚሆን ለሕዝቡ የምንገልጽበት ጊዜ ይኖራል ማለት ነው። ስለ ፖሊሲው ምንነት መቼና እንዴት ተግባራዊ እንደሚሆን ግን ዝርዝር ማብራሪያ አልተሰጠም። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም። ከአሜሪካ ድምፅ ሬዲዮ ዝግጅታችን ይቀጥላል። የጋቢና ጉዞአችን ጋር ተሳፈሩ፣ አብራችሁን ቆዩ። ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን እየተቀበልን እንገኛለን። አስተያየቶቻችሁን ላኩልን። በዚህ ሳምንት ፍሬ የተሰኘው ወጥ ፊልም በግዙፉ የፌስፓኮ ፓን አፍሪካ የፊልም ፌስቲቫል እጩ ሆኖ እንደተመረጠ የገለጸልን የፊልሙ አዘጋጅና በፊልሙ ላይ የተሳተፉትን ሁለት ዋና ተዋናዮች ይዘን ለጋቢና እንግዳ አድርገናቸዋል። በቡርኪና ፋሶዋ ዋጋዱጉ ከተማ የፊታችን ሳምንት በሚደረገው ፌስቲቫል ላይ በአጭር ፊልም መደብ ከመጨረሻዎቹ 26 እጩ ፊልሞች ውስጥ ግርታ የተሰኘው ኢትዮጵያ አጭር ፊልምም አንዱ ሆኗል። የፊልሙ እንደራሴና አዘጋጅ እንደዚሁም የጀርመን ድምጽ ሬዲዮ ጋዜጠኛ ማንተ ጋፍቶት ስለሽን መስታወት አረጋው አነጋግረዋለች። ማንቴ ግባ። እንደ አውሮፓውያን አቆጣጠር በዘንድሮ በ2017 ዓ ም በሚደረገው የአፍሪካ ፊልም ፌስቲቫል ላይ በአንተ ተደርሶ በአንተ የተዘጋጀው ግርታ የተሰኘው ፊልም በአጭር ፊልም መደብ ከመጨረሻዎቹ ሀያ ስድስት ውስጥ ተመራጭ ሆኗል ትንሽ ስለ ፊልሙ ይዘት ብትነግረን የፊልሙ ይዘት ያው ርእሱን ርእሱ ሁለት ትርጉም ያለው ግርታ ነው ያልኩት ግርታ ግር ብሎ መምጣት ነው እንደገና ደግሞ ግራ መጋባት የሚል ነገር ነው እና ፊልሙም ራሱ አጠቃላይ ፊልሙ ሲታይ ሁለት ትርጉም እንዲይዝ አድርጌ ነው የሰራሁት የመጀመሪያው ግልብ የሆነው ትርጉም ፊልሙን ስንመለከት የሚታይ ምንድን ነው? አንድ ለልጁ ልጁ መመገብ የፈለገ አባት፣ የተቸገረ አባት ለልጁ ዳቦ ሊገዛ ወጥቶ እንደ ሌባ ተቆጥሮ በግር ባሉ ሰዎች ሲሳደድ ነው የምታየው። ይሄ ግልጽ የሆነው ፊት ለፊት ለሚታየው እንትን ነው። ምናልባት ያንን ስትመለከችው ሊያሳዝን ይችል ይሆናል ግን ተጀርባ ደግሞ ማስተላለፍ የተፈለገ ሌላ መልእክት አለው ማለት እንደምንኖርበት አለም ላይ አሁን ባለው ሁኔታ ብዙ ነገሮች ሲከሰቱ ያንን ነገር ከማጤናችን በፊት በአስተሳሰብም ይሁን በአመለካከት ግር እንላለን እና ያንን ግርታ በዚህ ታሪክ ለማሳየት ነው የሞከርኩት። ሁለት ነገሮች ማለት ነው። የስንት ደቂቃ ፊልም ነው? በአጭር ሲመደብ ማለት ነው። አጭር እንግዲህ ብዙ ጊዜ የሚባለው ከሶስት ደቂቃ እስከ ሀያ ምናምን እስከ ሰላሳም ድረስ ሊሄድ ይችላል። የእኔ ፊልሙ ራሱ ብቻውን አምስት ደቂቃ ነው ግን ፊልም ሰሪዎቹ ሌሎቹ ዝርዝር ነገሮች አጠቃላይ ተደምሮ ሰባት ደቂቃ የስ ነው። ፊልሙ ማዕከል አድርጎ የተሰራው ፊልሙ ማዕከል አድርጎ የተሰራው ኢትዮጵያ ነው። አዲስ አበባ ውስጥ ነው የሰራ ነው። ብዙ ተዋናዮች ተሳትፎበታል። ልምድ ያላቸው ተዋናያንም እንደገና ደግሞ ሞቡን ወይንም ደግሞ ግር ብሎ የሚመጣውን ብዙ ሰው ለማሳተፍ ከመንገድ ላይ ነው ልጆችን ሰብስበን ያመጣ ነው ማለት አንዳንዶቹ በረንዳ አዳር የሚሆኑ አሉበት። አንዳንድ ደግሞ ልጆችም አሉ እንዲሁ ከተለያየ ቦታ ከሰፈር ውስጥ የተሰባሰቡ ልጆች አሉ። ብዙ ናቸው። ይህን ያህል ማለት ይከብዳል። ግን ፊልም ውስጥ የሚታወቁ ሰዎች አሉ። ከሚታወቁት መካከል ለመጥቀስ ያህል ነፍሳቸውን ይማረውና፣ ሁለት ተዋንያኖች አሉበት። ሰብለ ተፈራ ወይንም ማተፌ፣ እሷ አለችበት። ሳምሶን ወርቁ ነፍሱን ይማረው፣ እሱም ተሳትፎበታል እዚህ ፊልም ላይ። ሌሎችም አሉ። ስለ ውድድሩ ስለነበረው አካሄድ እስቲ ትንሽ አጠር አድርገን ንገራኝ። ፊልሙ ያው ዘንድሮ አይደለም የተሰራው፣ አንድ አመት ከምናም እንደዚህ አልፎታል። ሁለት አመት ሊሆነው ነው ማለት ነው። ከአንድ አመት ከስምንት ወር ገደማ በፊት ይመስለኛል። ጣሊያን ላይ ነው መጀመሪያ ያወዳድር ነው፣ ሪቨር ፊልም ፌስቲቫል የሚባል የዘጠነኛው ዙር ውድድር ላይ ነው እዛ ተወዳድሮ ወደ ዘጠኝ ወደ አምስት ሺህ አካባቢ ፊልሞች ናቸው ቀርቦ የነበረው ከተለያየ ዓለም እዛ ፊልም ላይ ተወዳድሮ አንደኛ ወጥቶ ነበር። የመጀመሪያ እንትን ነው። ከዛ በኋላ ወደዚህ ወደ ቡርኪና ፋሶ ከመላካችን በፊት ማለት ነው፣ በርሊንም ልከናው ነበር። ኢንተር ፊልም የሚባል አለ በርሊን ውስጥ አጫጭር ፊልሞች የሚቀርቡበት ውድድር ነው። እዛም አቅርበናው ነበር። ግን ያኔ በቀረበበት ጊዜ ብዙ ሰዎችን አላለ ምንም ብሎ በቃ አቅርበ ነው እስከ አስር ድረስ ደርሶ መጨረሻ ላይ እንደገና ከለን እንዳቀረብ ነው። ከለን ፌስቲቫል እዚህ ዶቼ ቬሌም ከዛ በኋላ ነው ዶቼ ቬሌ ውስጥ በልዩ ሁኔታ ይታይ ተብሎ አንድ ፊልም እሱ እኔ ፊልም አጭር ፊልም እና አንድ ሌላ ዶክሜንታሪ ፊልም ታየ በአንድ ምሽት ላይ እና እዛ ላይ አንድ ቡርኪና ፋሶ ይመስለኛል ሰውዬው ከምዕራብ አፍሪካ ነኝ አለኝ። ፊልሙ ካለቀ በኋላ አስተያየት ይሰጥ ነበር። ሰውየው ይሄ ፊልም የእኔ ታሪክ ነው፣ የእኔ ስቶሪ ነው ማለት ራሴ ፊልም አድርገው ነው እኔ የሚሰማኝን ነገር ነው የሰራኸው። እንዴት አድርገህ የሰራኸው? ይሄ እኮ ልክ እኛ ሀገር ያለው አይነት ነገር ነው አለ። የግዴታ ሌሎች የአፍሪካ ሰዎችም ማየት አለባቸው። ለምን ፌስባኮ አትልከውም አለኝ። እሱ ነው እንግዲህ እንደዛ ያለኝ። ልክ እንደዛ ሲለኝ ኢንተርኔት ውስጥ ገብቼ ስመለከት የፌስባኮ የውድድር ጊዜ ሊያልፍ በጣም ትንሽ ከን የቀረው በጣም እና እሱን ትኖቹን ዝርዝሮችን አየው መስፈርቶቹን። ወዲያውኑ ፊልሙን ላኩላቸው። ያው ፊልም አልከሽ ነው በሁለት ኮፒ ይላካል። ፊልሙ ሁለት ኮፒ ፊልም ላኩላቸው። አይተው መጨረሻ ላይ መረጡት ማለት ነው። ካሉት ከመጨረሻዎቹ ሀያ ስድስት ውስጥ አንዱ ሆነ። እንኳን ደስ አለህ! መልካም እድል እንላለን። ከቻልን ቀጥታ ከዝግጅቱ ከቡርኪና ፋሶ በስልክ ማውራት የምንችል ከሆነ ለማውራት እንሞክራለን ስለ ዝግጅቱ። መልካም እድል እንግዲህ። እሺ መስታወት። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ እድሉን ስለሰጣችሁኝ አመሰግናለሁ። እሺ ከልብ ያለ ፈጣን ነው፣ እውነተኛ ስሜት ነው ስለው ስናገረው ያልኩት ይሄንን ነው። አረንጓዴ ቢጫ ቀይ ለብሶ ለብሶ ደርሶ አቤት አቤት በየቤቱ ፈሶ to me. Der au pot la no የካቲት 3 2009 ዓ.ም የፈረንሳይ መንግስት የባህልና ኮሚኒኬሽን ሚኒስቴር ኢትዮጵያ በሚገኘው ፈረንሳይ ኤምባሲ አማካኝነት ለሶስት ኢትዮጵያውያን የኪነ ጥበብ ባለሙያዎች የክብር ኒሻን ሸልሟል። ደራሲ ዳይሬክተርና ተዋናይት አዜብ ወርቁ፣ ሰአሊ ቴድሮስ ሃጎስ እና ሰአሊ ዳዊት አበበ ናቸው ሽልማቱን የተቀበሉት። ለመሆኑ ሽልማቱ ምንድን ነው? የፈረንሳይ መንግስት እነዚህን ሶስት ኢትዮጵያውያን በምን መረጣቸው? ጽዮን ግርማ ከባለሙያዎቹ ጋር ተወያይታለች። የመጀመሪያው ክፍል ቀጥሎ ይቀርባል። እንግዲህ ሶስት እንግዶች ናችሁ መስመር ላይ ያላችሁኝ። ደራሲ ዳይሬክተር ተዋናይት፣ አሁን ደግሞ የሬዲዮ ፕሮግራም አዘጋጅ እንደዚሁም የቴሌቪዥን ድራማ ጸሐፊ፣ ተርጓሚ ስምንቱ ሴቶች የሚል ከፈረንሳይኛ ቋንቋ ወደ አማርኛ መልሳ ቲያትር ያቀረበች አርቲስት አዜብ ወርቁ አንዷ እንግዳች ናት። እንግዲህ ዘርፈ ብዙ ሙያ ላይ በመሳተፍ ትታወቃለች። ሌሎቹ ደግሞ ሰዓሊ ቴድሮስ ሀጎስና ሰዓሊ ዳዊት አበበ ናቸው። እነዚህን ሶስት የጥበብ ባለሙያዎች የፈረንሳይ መንግስት የባህልና ኮሚኒኬሽን ሚኒስቴር የክብር ኒሻን ሸልሟቸዋል። ሽልማቱን የተቀበላችሁት አዲስ አበባ የሚገኘው ፈረንሳይ ኤምባሲ ተገኝታችሁ ነው። ይህ የሆነው እንግዲህ የካቲት ሶስት ከጥቂት ቀናት በፊት ማለት ነው። ሶስታችሁንም እዚህ የጋበዝናችሁ እንዲያው ይሄ ሽልማት ምንድን ነው፣ በምን ምክንያት ነው የተሸለማችሁት የሚል ጥያቄ ለማንሳት ነው። ና አዳላሽ አትበሉኝና፣ ቅድሚያ ለሴት ልስጥ። ከአዜብ ልጀምር። አዜብ እስቲ ለምንድን ነው የተሸለማችሁት የሚለውን ጥያቄ በማብራራት ጀምሪ። አመሰግናለኝ ሲሆን የጠየቅሽን በጣም አመሰግናለኝ። ለጋበሽን እንግዲህ አስታደረግሽም። ለዚህ ተሻ የተመረጥንበት ምክንያት እንግዲህ ዋናው መሰረቱ ያው በኪነ ጥበብና ባለሙያዎች ላይ ነው የሚያተኩረው ይህ ሽልማት እና በተለይም ደግሞ በዓለም አቀፍ ስራዎች ላይ በሙያቸው አስተዋጽኦ ያበረከት ወይም በዓለም አቀፍ ደረጃ ስራቸውን እንደዚህ ያቀረበ ወይም በስራዎቻቸው ተሳስቶ ያደረጉ በሚል ነው እና በዛ ዘርፍ እናንተ እንግዲህ አስተዋጽኦ አበርክታችኋል፣ ሰርታችኋል፣ ይገባችኋል በሚል ነው ይህንን ነገር ለማድረግ እንግዲህ ያው ጠየቅ ነገር አለ። ከዚህ በፊትም ያው መጀመሪያ ጥቆማ ወይም ስራዎችሽ ስም የሚያስጠራ ነገር በመስራት ነው እንግዲህ ያን ነገር የሚጠራው ማለት ነው። ሰዎችም ጥቆማ ያደርጋሉ በዚህ ሙያ ላይ ያሉ ወይም ደግሞ ከዛ ከፈረንሳይ ኤምባሲ ጋራ ይህን በተመለከተ የሚሰሩ ሰዎችም አሉ። በዛ መሰረት ከጥቆመው በኋላ ያው ሲቪ እና ህይወት ታሪክን የሚፈልጥ ነገር እንድምልክ እንጠየቃለን። ያንን ስምልክ ሪኮሜንዴሽን ላይ ስለ እኛ የተባለው ነገር ወይም ስራዎቻችን ያው በኢንተርኔት ላይም ባሉትም ወይም የታተሙም የተሰሩም ስራዎች ካሉ ከነዛ ጋር ከሪኮሜንዴሽን ከሲቪ ከህይወት ታሪክ ጋር በማጣጣም ፈረንሳይ ሀገር ያለው እንግዲህ ይህን የተመለከተው ተቋም ይመዝንና በሚዛኑ መሰረት እነዚህ ይመለከታቸዋል፣ ይገባቸዋል ብሎ ሲል ምርጫ አካሄድና ይመርጣል ማለት ነው። በዚህ መልኩ እንደተመረጠን የተነገረ ነው። በጣም አመሰግናለሁ። አዜብ፣ ወደ አንቺ ህይወት ወደ ኋላ እመጣለሁ። ወደ ቴድሮስ ሀጎስ ልሂድና ቴድሮስ፣ እንግዲህ እስቲ ራስን አስተዋውቅልን። ምን ሰርተህ ነው የተሸለምከው? ምን አስተዋጽኦ አበርክተህ ነው ይህንን የክር ሽልማት ያገኘ ነው? እሺ፣ በመጀመሪያ አመሰግናለሁ ይህን ድር ስለሰጠሽኝ። ሰዓሊ ነኝ፣ ፔንተር ነኝ። ሜንሊ እና ለዚህ ሽልማት እንግዲህ የታጫውት ይመስለኛል። እንግዲህ የፈረንሳይ መንግስትም የሆነ በኤምባሲው በኩል እንዲሁም በአሊያንስ ኢትዮ ፍራንሴስ አማካኝነት በአገር ውስጥም ሆነ በውጪ በስነ ጥበብ ሙያ ጥሩ እንቅስቃሴ የሚያደርጉ ሰዎችን እንግዲህ ይመለከታሉ። እኔም የአቅሜን ያክል እንግዲህ እንቅስቃሴ ውስጥ አደርግ ቆይቻለሁ። እንግዲህ በስነ ጥበብ ሙያ ውስጥ ከሀያ ዓመት በላይ ቆይቻለሁ እና በዚህ በነበረኝ እንቅስቃሴ እነሱ እንግዲህ ለዚህ ሽልማት ብናጨው ይገባዋል ብሎ አዎ እንግዲህ እነሱ አዎ። አዜብም ቅድም ያመራረጡን ሂደት እንዴት እንደመረጧችሁ አስረድታናለች እና እንደው አንተ በግልህ ምን አበርክተሃል? ይህንን በዚህ አሁን ሀያ አመት ሰርቻለሁ ብልህናል እና በዚህ ውስጥ ምንድን ነው አበረከትኩኝ በስዕል ስራ ስኬቴ የምትለው ምኑን ነው የትኛውን ነው? እኔ እንደዚህ ነገሩ በከፍተኛ የማነሳው ስኬት ብዬ የማነሳው ትልቅ ነገር አለኝ ብዬ አላስብም። ግን እንደ ማንኛውም በኔድሜ እንዳለ ሰአሊ ሁሉ በስዕል ስራ ውስጥ ጥረት አደርጋለሁ፣ እንቅስቃሴዎች አደርጋለሁኝ። እነሱ ደግሞ አንዳንድ ጊዜ ጥሩ ተቀባይነት ሊያገኙ ይችላሉ፣ ሎካሊም ሆነ ኢንተርናሽናሊ እና የተለየ ነው የተለየ ነው ብዬ የምለው ነገር አለኝ ብዬ አላስብም። እንደ ማንኛውም በሌል እንዳለ ሰአሊ ሁሉ ጥሩ እንቅስቃሴ አደርጋለሁ። እነሱ ግን ያዩበት መነጽር ይኖራል ብዬ ነው የምወስደው። ከፈረንሳይ ባህል ጋር የተገናኘ የሰራኸው ስራ አለ? እንደዛ አይነት ስራ ስፔሲፊካሊ የለኝም። ግን እነሱ እዚህ ባለውም የአሊያንስ ኢትዮ ፍራንሴስ አማካኝነት ከእነሱ ጋር እዚህ አሊያንስ ኢትዮ ፍራንሴስ ጥሩ የስነ ጥበብ ጋለሪ ያለው ከእነሱ ጋር በተደጋጋሚ ጥሩ ጥሩ ኤግዚቢሽኖች፣ ስኬታማ የሆኑ ጥሩ ኤግዚቢሽኖችን አሳይቻለው። በዛም እነሱ በውጤቱ በጣም ደስተኞች ነበሩ። ስለዚህ ከእነሱ ከፈረንሳይ ህዝብና መንግስት ጋር ያገናኘን ብዬ የማስበው አሊያንስ ኢትዮ ፍራንሴስ ነው። ዳዊት፣ በምንድን ነው የተሸለምከው? አንተ እንዴት ነው ለዚህ ሽልማት የበቃኸው? ምን ሰርተህ ነው? እንግዲህ አዜብም ቴድሮስም ያሉት ነገር አለ። በግሌ ግን እንግዲህ እኔ ቅድም ቴድሮስም እንዳለው በአሊያንስ ፍራንስ እዚህ በሀገር ውስጥ ባለው ከእነሱ ጋር ያገናኘኝ ጉዳይ ወይም እነሱ ያቁኛል ብዬ የምገምተው በዛ አሊያንስ ባዘጋጇቸው የሶሎም የግሩፕ ሾዎችም ነው። በተጨማሪ ግን ቅድም ቴድሮስም እንደገለጸው በጥረት ላይ ነው ያለን እንጂ አቺቭ አርገናል ወይም ደግሞ የሆነ ደረጃ ላይ ደርሰናል ብለን አፋችንም ሞልተን ወይም ድፈት የምናገርበት ደረጃ ላይ አይደለም ያለን። ሁላችንም በጥረት ላይ ነው እንግዲህ እነሱም ይህን ሽልማት ሲሸልሙ አይቲንክ ፕሮሰሱን ሂደታችንን በማየት የማበረታቻ ነገር ነው እንጂ አንድ ነገር አንድ ነገር ላይ ደርሳቸዋል የሚል ነገር አይመስለኝም። ስለዚህ ይሄኛው እኔ እስካሁን ድረስ ባያረኳቸው ነገሮች በውጪም በሀገር ውስጥም እነሱ ጋር ያረኳቸው የሶሎ ሾዎች፣ ግሩፕ ሾዎች አሉ እንዲህ በተለያዩም በለንደን በተለያዩ አርትፌር ሳውዝ አፍሪካ፣ ኬንያ፣ ላስት ላስት ይየር ደግሞ ኒውዮርክ ቮልት አርትፌር ላይ እና እዛ ላይ የሚሉ ተሳትፍ ያለው እንግዲህ እነዚህ እነዚህ ነገሮች አይተው መሰለኝ ለዚህ ሽልማት ይገባሃል ብሎ እንትን ያሉ። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ከውይይቱ ይቀጥላል። ክፍል ሁለት አለው። በሚቀጥለው ሳምንት ይዘን እንመለሳለን። እንግዲህ አስተያየቶቻቸውን እስኪ ዛሬ በሰማችኋቸው ዜናዎች፣ እንደዚሁም ትንተናዎች፣ በቀረብንላችሁ ዘገባዎች ያሏቸውን አስተያየቶች ላኩልን። ፌስቡክ ላይ አትቪያ ማሀሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪውን በመጠቀም አስተያየቶቻቸውን አድረሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው እኔ መስታወት አድራጋውና ሄኖክ ሰማ። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት